የተከበራችሁ የኤስቢኤስ አውስትራሊያ ሬዲዮ አድማጮቻችን፣ ቀደም ሲል አዲሱን ዓመት ምክንያት በማድረግ በሚዲያ ኢንዱስትሪው ምን ምን የጎሉ ነገሮች ተፈጽመው ነበር የሚለውን ከሚዲያ ባለሙያዎቹና በተለይም ደግሞ በሚዲያና ኮሚኒኬሽን ዘርፍ በጥናትና ምርምር ንቁ ተሳትፎ በማድረግ ላይ ከሚታወቁት ከጥበቡ በለጠና ከሰለሞን ጎሹ ጋር የክፍል አንድ ቆይታ ማድረጋችንን ታስታውሳላችሁ። ክፍል ሁለትና የመጨረሻውን አሁን እንጀምራለን። አሁን በ2012 መጨረሻ አካባቢ መነጋገሪያ በነበረው የኢትዮጵያ ሚዲያ ፖሊሲ ጉዳይ ላይ እንነጋገር። ጥበቡና ሰለሞን፣ ሚዲያ ፖሊሲው ከመረጃ ነጻነትና ከመረጃ ቁጥጥር ወይም ደግሞ ከሚዲያ ቁጥጥር ጋር የሚኖረው እንድምታ ቀጥተኛ በመሆኑ እንደዚሁም ደግሞ ሌሎች ለዘርፉ የሚኖሩት ጠቀሜታዎች ብዙ ስለሚሆኑ እዚህ ላይ ያላችሁ ምልከታ ምንድን ነው? ሰለሞን አንተ ሀሳብ ስጥ እስኪ። እስከሚገባይ ድረስ ራሱን የቻለ ሚዲያ ፖሊሲ አልነበረም የኢህአዴግ ስልጣን ላይ ከወጣበት ጊዜ ጀምሮ ነገር ግን በተለያዩ የኢህአዴግ መራሹ መንግስት የፖሊሲ ሰነዶች ውስጥ ስለ መገናኛ ብዙሃን ምን አይነት አቋም እንዳለው በሌሎች ፖሊሲዎች የዲሞክራሲ ግንባታ ወር የመሳሰሉት ሌሎች ሰነዶች ላይ በምን መንገድ ምን አይነት ሚና እንዲጫወት እንደሚፈልገው አለና በአብዛኛው የተቀበለው የሚፈልጋቸውን ጉዳዮች፣ የፖለቲካ ጉዳዮች የሚፈጽሙበት ርዕዮተ ዓለም ጫና ዛበት እና የእሱ አገልጋይ የሚሆን ሚዲያን እንደሚፈልግ በአብዮታዊ ዲሞክራሲም ቅኝት፣ በልማታዊ መንግስትም ቅኝት መገናኛ ብዙሃን የራሱ ትንፋሽ ኑሮት የራሱ ህልና ኑሮት የሚንቀሳቀስና መንግስትን ተጠያቂ ጥያቄ የሚያደርግ ገበያው ላይ የራሱ ተጽዕኖ ያለው የዛ ያህል ደግሞ የተለያዩ አመለካከቶችን ሼፕ የሚያደርግ እኔህን ተጠያቂ የማድረግ ሚና ያለው ነገር ግን ደግሞ ህግን ከተላለፈ እኔ ሊቆጣጠሩ የሚችል ስለዚህ፣ የእርስ በርስ ቁጥጥር ያለውና በድርድር ወይም ደግሞ በተለያዩ እርምጃዎች ስፔሱ እየጠራ ለሚሄድ እውቅና የማይሰጥ የፖሊሲ ማዕቀፍ ነው የነበረውና ከዛ አንጻር አሁን እንግዲህ ጠቅላይ ሚኒስትር አብይ አህመድ መሩ አስተዳደር ስልጣን ላይ ከምጣ ጊዜ ጀምሮ መገናኛ ብዙሀን የሚጠበቅበትን ሚና የተሻለ ነጻነት ይዞ እንዲንቀሳቀስ እፈልጋለሁ። ለዛም የሚያስፈልገውን ድጋፍ ሰጣለሁ። የዛ ነው ያህል ደግሞ መገናኛ ብዙሀን ማለፍ የሌለበትን መስመር በትክክል ማወቅ አለበት። የሚለውን ቅድም ያልኩህን ሆልስቲክ አፕሮች የተከተለ ፖሊሲው ነጻነቱን በአግባቡ ተጠቅመው እንዲሰራ የሚያስችሉ ጉዳዮች እንዲደረጉ መንግስት ያንን ኮሚትመንት የገባበት የዛ ነው ያህል ደግሞ የመገናኛ ብዙሀኑን ፔስ ወይም ደግሞ የሚገባውን መስመር ለማስመር ሚና ያላቸው የማህበራት ጉዳይ፣ እርስ በርስ የቁጥጥር ስርዓት ወይም ደግሞ ይሄ ፕሬስ ካውንስል የምንለውን ወይም ደግሞ በታክስና በተለያዩ ጉዳዮች የመገናኛ ብዙሀኑ ከኢንፍራስትራክቸር ከስቴት የሚፈልገውን ነገር መገናኛ ብዙሀን ዘርፉ እንደ ዘርፍ የተሻለ ሚና ለመጫወት የሚያስፈልገውን ድጋፍ ሰጣለሁ ብሎ ያለበት ኮሚትመንት አምጥቷል። ይሄ የፖሊሲ ማዕቀፍ እኔ ለጠንካራ ጎን የምወስደው፣ ዞሮ ዞሮ ይሄ አንድ የፖሊሲ ሰነድ ወደዚህ ተወካዮች ምክር ቤት የሚሄድበት ጉዳይ የለም። ፖሊሲ ነው። የወቅቱ መንግስት በዚህ ጉዳይ ነው እኔ የመገናኛ ብዙሀን ዘርፍ በተመለከተ ያለኝ የፖሊሲ አቅጣጫ ይሄን ይመስላል ብለህ የምታስቀምጥበት ነው። አንተ ያለህ የፖሊሲ ውሳኔ በህግ ነው መስመር የሚይዘው። ስለዚህ መንግስት እሱን ብቻ አይደለም የሚያደርገው። ፖሊሲው ላይ የተቀመጡትን ጉዳዮች በአግባቡ የሚመሩ የህግ ማዕቀፍ ኦልሬዲ የወጡ ብዙ የህግ ማዕቀፎች አሉ። የመገናኛ ብዙሀን አዋጅ የሚባለው አሁን የካውንስል ኦፍ ሚኒስትርስ እያየ ያለው ሰነድ ላይ በፖሊሲው ላይ የተቀመጡትን ጉዳዮች ነጻነቱ በምን በምን ጉዳዮች ላይ የመገናኛ ብዙሀን እንደ ተቋም እና ባለሙያዎች እንደ ባለሙያዎች ያላቸው መብት፣ ጥቅም ከምን ደረስ ይሄዳል የሚለውን ነገር አስቀምጧል። ግዴታዎቹ ምንድን ናቸው? እነዚህ ተቋማት አጠፉ ከተባለ እነዛን ጥፋት የሚወስነው አካል የሚመራባቸው መሰረታዊ መርሆች ምንድን ናቸው ብሎ አሁን የብሮድካስት ባለስልጣን የምንለውን የመገናኛ ብዙኃን ባለስልጣን ብሎ በኦንላይን ሚዲያ ላይ በፕሪንት ሚዲያ ላይ በብሮድካስት ሚዲያ ላይ ምን አይነት ስልጣን እንዳለው ዝርዝር የሆነ የህግ ማዕቀፎችን አስቀምጧል። በጉዳዩ ላይ በሚወሰኑት ውሳኔዎች እርስ በርስ የመገናኛ ብዙኃን ተቋማት የሚያደርጉትን ግምገማ እነሱ የወሰኑትን ውሳኔ በአስተዳደራዊ ጉዳዮች ላይ እንዴት ይግባኝ እንደሚባል በባለስልጣኑ ውሳኔ ያረካ አካል ጉዳዩን ፍርድ ቤት ድረስ ወስዶ እንደገና ያንን ጉዳይ እንዲከለስ ድጋሚ እንዲታይ ይግባኝ ማለት መብቱን ሁሉ ያነጻጽራል። ስለዚህ ይሄ አንድ አካል በፖሊሲ የሰጠውን ነገር ምን ያህል ተርጉሞ አላልተረጎም የምትለው ህጎቹ ሲወጡ የሚታይ ነው። ቅድም ስለ የነበረው እነዚህ አስተዳደራዊ ውሳኔዎች፣ የፖለቲካና የፖሊሲ ውሳኔዎች በአብዛኛው መተማመኛ ሰነዳችን ህጋዊ መሰረት ሲኖረው ነው። ሌላው የመንግስት አቋም ሲሞቀው አብሮ የሚሞቅ ሲቀዘቅዝ አብሮ የሚቀዘቅዝ ነው የሚሆነው በቃል ያለ ነገር ከሆነ። እነዚኞቹ ግን ፖሊሲና የህግ ማዕቀፎች ከታሰሩ በኋላ የሚያስሩት መገናኛ ብዙኃን ዘርፉን ብቻ ሳይሆን መንግስትም የትኛውን መስመር ሊያርስ እንደማይችል በአግባቡ መስመሮችን ያሰመሩ ተቋማዊና ህጋዊ አደረጃጀት የሚፈጥሩ ስለሆኑ ዘላቂ ለማድረግ ጉዳዩ ላይ የበለጠ የምንፈጥራቸው ዲስኮርሶች ብዙ አካልን የሚያሳተፍና ሁሉን አሳታፊ እንዲሁም ደግሞ ዘላቂ ለመሆን ትልቅ ተስፋ ሰጪ ነው ብዬ ነው ማስበው። ጥበቡ፣ አንተስ የሚዲያ ፖሊሲውን በተመለከተ ሀሳብህ ምንድን ነው? የሰለሞንን ሰማን። ሰላሳ አመት ሊሆነኝ ነው በ ከሚዲያ ውጭ ሌላ ስራም ስላልነበረኝ ዘርፉን እንግዲህ አውቋለሁ ብዬ ጉዞውን አውቋለሁ ብዬ መናገር እችላለሁ እና በኢትዮጵያ ውስጥ ኢህአዴግ በ1983 ከገባ በኋላ 84 ዓመተ ምህረት እስክንድር ነጋ ኢትዮጵስ የምትባል አሁንም አልፎ አልፎ ትታተም የነበረች ጋዜጣ አሳተመ። የመጀመሪያዋ የነጻ ፕሬስ ኢትዮጵያ ውስጥ ኢህአዴግ ከገባ ለመጀመሪያ ጊዜ የታተመችው የእሱ ጋዜጣ ኢትዮጵስ ነበረች እና አንድ ብር ከአስር እንደዚህ ነበረ ዋጋዋ በወቅቱ እና የመጀመሪያዋ፣ ከላይ መግቢያው ዜና ጎንደር ጦርነት አለ የምትል ዜና ነበረች ይዛ ይወጣችው እና በዛን ወቅት አንድ ብር ከአስር እንደዚህ የነበረችው ጋዜጣ 15 ብር ገባች። በጣም ከፍተኛ ሽያጭ አገኘች። ሰው በጣም ገዛ። ለምን እንደሆነ አይታወቅም። ጎንደር ጦርነት አለ ነው ዜናው፣ ሌላ ምንም። በጣም ታሪካዊ ነው። ዋና አዘጋጃውን በሕይወት የለም ተፈራ አስማረ ይባላል። የመጀመሪያዋ ነፃ ፕሬስ ታችማ በወጣች እለት የመጀመሪያዎቹ ታሳሪዎች እስክንድር ነጋና እና ተፈራ አስማረ ነበሩ። ገና ፕሬሱ ሲጀመር በእስር ነው የጀመረ። ከዛ በኋላ በጣም በትግል ኢትዮጵያ ይመጣሉ ጋዜጦች ወደ በኔ ከ300 ያላነሱ ጋዜጦች 1991 ዓ.ም ድረስ ነበሩ በኢትዮጵያ ውስጥ እና ሁሉም ብቅ እያሉ ከፍተኛ የሆነ ውጫዊ ተጽዕኖ፣ የመንግስት ተጽዕኖ እሱን መቋቋም ያቃታቸው ሲሞቱ፣ ሲዘጉ፣ የውስጣዊ ችግሮችም አሉባቸው፣ ግን በዋናነት ውጫዊ የመንግስት ክስ፣ የፖሊሶች ድብደባ፣ ስርዓት የፍርድ ቤቶች ዳኝነት ስርዓት ፕሬሱን የማያቅ መሆኑ ከፍተኛ የሆነ የመንግስት ጫናው ኢትዮጵያን የጋዜጠኞች ሲኦል ነበረች፣ ሄል ነበረች። እና ሲፒጄ የተባለው የዓለም አቀፍ ተቋም በየዓመቱ ቶፕ ቴኒነሚስ ኦፍ ዘ ፕሬስ ብሎ ያወጣል። አስሩ የፕሬስ ጠላቶች ብሎ በዓለም ላይ የሚያስቀምጣቸው ነበሩና እና ከዛ ውስጥ ብዙ ጊዜ ኢትዮጵያ አንደኛ ተወጣ ነው። አስር ውስጥ ብቻ ሳይሆን ከሶስት ውስጥ ነው ብዙ ጊዜ የምትመላለሰው ብዙ ጊዜ አንደኛ ናት እና የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሁልጊዜ ከላይ ነበር ፎቶቸውን ይቀመጠው። ስለዚህ ኢትዮጵያ ጋዜጠኞችን በማሰር በማንገላታት ድርጅታቸውን በመዝጋት ከፍተኛ ተጽዕኖ በመፍጠር ረጅም ታሪክ አላት። ምንም እንኳን የፕሬስ ነፃነት ኢትዮጵያ ውስጥ ተሰጥተዋል ቢባለ፣ ከዛም በኋላ ከ1991 በኋላ አዳዲስ ጋዜጦች መምጣት ጀመሩ እንደ ሪፖርተር፣ አዲስ ዜና፣ አድማስ እንደዚ የመሳሰሉ ትንሽ ሬጉሌት ማድረግ ባላንስድ የሆኑ ነገሮችን ለመስራት ሙያዊ ነገሮችን ለመስራት ሞክራለን የሚሉ ሚዲያዎች መምጣት ጀመሩ። ተወሰኑ ለውጦች መምጣት ጀመሩ። እስከ ዘጠና ሰባት ድረስ ሄደና ዘጠና ሰባት ደግሞ ሙሉ በሙሉ ለኢህአዴግ አገዳቸው ሚዲያዎች ከዛ የብሮድካስት ፈቃድ ለ ብዙዎች ፕሮፌሰር ብርሃኑ ነጋ አዲስ ብሮድካስቲንግ ካምፓኒ የሚባል ኤቢሲ የሚባል ትልቅ ኩባንያ የሚዲያ ሬዲዮ፣ ቴሌቪዥን፣ ጋዜጣዎች ምናምን አዲስ ዜና በእርግጥ የነሱ ነው ጋዜጣው። ግን ሬዲዮ ለመክፈት ትልቅ ኢንቨስትመንት አካሄደው ወደ ስድስት ፎቅ ያለው ወደ ሰማንያ ሚሊዮን ብር የሚያወጣ የህትመት መሳሪያ የገዙበት እንደዚህ እንደዚህ አድርገው በዚህ ምስራቅ አፍሪካ ውስጥ ያለውን የሚዲያ እንቅስቃሴ በተሻለ መልኩ ለመሳተፍ ትልቅ ኢንቨስትመንት አድርገው ነበር። ነገር ግን ሬዲዮ ተከልክለው ለሁለት ሬዲዮ ጣቢያዎች ብቻ ተሰጠ። የዛን ጊዜ 96 ዓ.ም። ከዛ እነሱ ወደ ፖለቲካው ገቡ ወደ ፖለቲካው ገቡ። ምክንያቱም ህልማቸው ስጨናገፍ ቀስተ ዳመና የሚባል ፓርቲ አቋቋሙ። ከዛ ወደ ቅንጅት አመጡት። እዛ ትግል ቀጠለ። 97 ያ ሁሉ ነገር መጣ። በሙሉ ሚዲያዎቹ ተዘጉ። ከዛ በኋላ ኢትዮጵያ ውስጥ ከፍተኛ የሆኑ የሰብአዊ መብት ጥሰቶች፣ ሙስናዎች፣ ግድያዎች፣ ምኖች በረከቱ። ምክንያቱም ሚዲያ የለም ነበር፣ ሁሉንም ስላጠፉት እና ኢትዮጵያ የተዘረፈችው ከዛ ጊዜ ጀምሮ ነው ጭጉ ስታዊ ዘረፋ የተካሄደባት እና እንደገና በሁለት ሺህ አንድ አካባቢ የተወሰኑ ነገሮች ሰሩ ሞከሩ። በኋላ እንደገና በገቢዎች በምናምን በኩል ሚዲያዎቹ ተመቱ፣ ስፖንሰር አድራጊዎቹም ተመቱ። ፕሮፌሰር ብርሃኑ ነጋ ድርጅትም ተወረሰ የአሸባሪዎች ድርጅት ነው ተብሎ ሙሉ በሙሉ ከህንፃው ጭምር ተሽቷል። አሁን እንደውም የሸጦታል መንግስት የቀድሞው መንግስት እና ሚዲያው እጅግ በመጥፎ ታሪክ ውስጥ ነው ያለፈው አሰቃቂ ታሪክ ውስጥ እና ይሄን በእጅጉ በአሰቃቂ ታሪክ ውስጥ ያለፈ ሚዲያ እነ ዶክተር አብይ አህመድ እጅ ሲገባ ምን ማድረግ እንደሚገባቸው መገመት ይቻላል። እነዚህ ሰዎች ያደረጉት ይሄን መጥፎ ታሪክ ይዘው ሌሎች ህጎችን እሱ ላይ መደረብ አልፈለጉ። ሚዲያውን ነፃ ማድረግ ሊብሬት ማድረግ ነፃነቱን ማምጣት ፈለጉ። እና በተለይ በስደት ያሉ ጋዜጠኞች፣ ሚዲያዎች እንዲገቡ በነፃነት እንዲሰሩ፣ እስኪ ሜዳውን ንጹህ እናድርገው፣ እናመቻቸው የሚል ጽኑ እምነት ያላቸው ይመስለኛል። በሰሩት ስራ መመስገንም ስላለባቸው እውነት ለመናገር ምክንያቱም የመጣንበት አስቀያሚ ታሪክ ስላለ ያንን ነገር የተረዶ ስለሆነ ነውና ለቀቅ አደረጉት። ስለዚህ ከተለቀቀ በኋላ ደግሞ በተለይ ከውጭ ገቡት እንደገና ደካማ መንግስት መስሎ ታያቸው ያለው መንግስት ይህ የተሰጠው ነፃነት እንደሚመስለኝ የመንግስት ለውጥ ለማድረግ የሚታገዱ ሚዲያዎችን ኤዲቶሪያላቸው ውስጥ ያለ ይመስላል። ምክንያቱም መንግስታዊ ለውጥ ለማድረግ ነበረ ፕሮግራሞቻቸው ሲሰሩ የነበሩት። በዚህ ምክንያት ከፍተኛ ግጭቶች፣ የብሔር ተኮር የሆኑ መፈናቀሎች፣ ሞቶች ደረሱ እና እነዚህ የደረሱት ሞቶች በማየት አሁን የተወሰኑትን ሚዲያዎች ዘጋ መንግስት እዛ ከዛሬ ድረስ እንግዲህ ያ ሁሉ ጭፍጨፋ ግር የነበረው በኢትዮጵያ ውስጥ የሚዲያ ፖሊሲ ኢትዮጵያ የላትም። በአሳዛኝ መልኩ የላትም እና የሚዲያ ፖሊሲ ረቂቅ ተበጀ። አሁን ረቂቁ ውስጥ ያለው ነገር ምንድን ነው? ሚዲያዎች ለሰው ልጅ የሚሰሩ መሆናቸው በተለይ ለአንድ ማህበረሰብ፣ ለአንድ ግሩፕ ተብለው የሚሰሩ ሳይሆን ዓለም አቀፍ የሆነ የስነ ምግባር ደንቦች መሮ ያሏቸው ዓለም አቀፋዊ ሙያ ስለሆነ ጋዜጠኞች በየትኛውም ሀገር ጋዜጠኞች ናቸው። ሙያተኞች ናቸው። ዘር፣ ሃይማኖት፣ ቀለም፣ ምናምን አለው? 마더 그 무야노나 ይህንን ሙያ የሚተገብር ጆርናሊዝም ወይም ጋዜጠኝነት ኢትዮጵያ ውስጥ እንዲመጣ ፖሊሲው አበክሮ ጽፏል። የፖለቲካ ፓርቲ አመራሮች እና የፖለቲካ ፓርቲዎች ወደ ሚዲያው እንዳይገቡ ያግዳል። የውጭ ሀገር ዜጎችም ጭምር ወደ ሚዲያው ኢንቨስት እንዳደርጉ፣ ኢትዮጵያ ውስጥ መጥተው ኢንቨስት እንዳደርጉ በዛም መልኩ ያግዳል። ሙያዊ ስራዎች እንዲሰሩ ያደርጋል። ሙያተኞች ወደ ሚዲያው ገብተው ለመስራት የፋይናንስ አቅም ችግር ኢትዮጵያ ውስጥ አለ ከፍተኛ የሆነ የፋይናንስ አቅም እሱን ባንኮች እንደዚሁ እንዲያበድሩ ምን እንዲሉ ድጋፍ እንዲያደርጉ ይመክራል። ሌላው እጅግ ወንጀል ነው የምለው እኔ በና አቶ በረከት ስምኦን ዘመነ መንግስት ማስታወቂያ ሚኒስቴር እያሉ አንድ መጥፎ አንቀጽ በንግድ ሕግ ውስጥ አስገብተዋል። የሚዲያን እቃዎች ወደ ሀገር ውስጥ ሲገቡ ከማይበረታቱ ዘርፎች ውስጥ አስቀምጠዋቸዋል። ስቱዲዮ እቃዎች፣ ካሜራዎች፣ ምኖች ማንኛውም እቃ ሲገባ አይበረታታም ነው የሚለው እና ከመቶ ሀያ ፐርሰንት በላይ ታክስ ተጥሎባቸዋል። ስለዚህ ሰዎች የማወቅ ነፃነት እንዳይኖራቸው የሚያደርግ እጅግ እጅግ ወንጀል የሆነ አንቀጽ እዛ ተሰንቅረዋል እና በዚህ ምክንያት የሚዲያው ዘርፍ እንዳያድግ አድርጎታል በኮንቴንት ወይም በይዘት እንዳይበለጽግ እንዳይስፋፋ አድርጎታል። በመዝናኛ ኢንዱስትሪ ውስጥ ሬዲዮ ለመክፈት ስታስብ መዝናኛ ውስጥ ነው ዘርፉ፣ ቴሌቪዥን ለመክፈት መዝናኛ ውስጥ ነው። ስለዚህ መዝናኛ በሚል ሰው እንዳይዝናና የሚሆን ምንም አላውቅም። ያ ትልቅ ታክስ የተጣለበት ዘርፍ ስለሆነ ማሳደግ አልቻለም። አዲሱ የሚዲያ ፖሊሲ ይሄ እንዲነሳና በጥናትም ተጠምቶ ከፍተኛ ቅናሽ የሚደረግበትን ኢትዮጵያውያን የማወቅ መብታቸው እንዲከበርላቸው ሰዎቻቸው የሚያዝ የሚያስተምር በመሆኑ ይሄ ተካቷል፣ እዛ የሚዲያ ፖሊሲ ውስጥ በጣም በጣም ጥሩ የሆነ ነው ማለት ይቻላል። ሌላው እንግዲህ ጋዜጠኞች ሙያቸውን እንዲሰሩ ሙያዊ ስልጠና በየጊዜው የሚሰጥበት እንዲ እንዲሱ ሁሉ ተካቷል። በዛ ላይ ደግሞ ጋዜጠኞች ጥፋት እንኳን ቢያጠፉ ሙያዊ በሆነ ዳኝነት ሙያውን የሚያውቅ በተለይ በማህበራት በኩል ውይይት እንዲካሄድበት በሚዲያ ካውንስል የሚባል አለ። በዛ በኩልም ውይይት ተደርጎበት ሙያው የሚከበርበትን ሙያዊ ጥሰት ቢኖር ከሙያ አንጻር የሚታይበትን የሚደነግቅ ስለሆነ 2013 ይሄ የሚዲያው ፖሊሲ ሲጸድቅ ለኢትዮጵያ የሚዲያ እንቅስቃሴ ቀደም ብሎ ከነበሩ ችግሮች ሁሉ የሚያላቅቅ ወደፊት ጥሩ ተስፋ የሚያሳይ ዘርፍ ውስጥ በመቆየቴ አሁን ነው ይረካሁት ማለት ይቻላል። በህግ ማዕቀፍ በፖሊሲ ደረጃ ተደንግጎ ሳይሆን ወደፊት ሊሰሩ የሚችሉ ብዙ ነገሮች እንዳሉ ሆኖ ማለት ነው። ለምሳሌ የጋዜጠኝነት ማህበራት በህይወት ያሉ አይመስለኝም፣ ሞተዋል። የኢትዮጵያ ጋዜጠኞች ማህበር፣ የኢትዮጵያ ነፃ ጋዜጠኞች ማህበር ነፍስ ይማር ነው የሚባሉት፣ የሉም እና እነሱ እንደገና ነፍሳቸውን እንዲዘሩ የሚያደርግ ፖሊሲ መምጣቱ ጋዜጠኞች ደግሞ የበለጠ መታገል አለባቸው። እነዚህ ማህበራት ወደ አንድ መጥተው ትልቅ የመንግስት የግል የምን ሳይባል ሙያው ዓለም አቀፋዊ ሙያ ነው። ዓለም አቀፍ ቋንቋ ያለው ዓለም አቀፍ ጉዳዮችን ነው የሰብአዊ መብት ጥሰቶች እንዳይካሄድ ያደርጋል። የሰውን ልጅ መብት ይጠብቃል። የሕፃናት የሴቶች እንደዚህ የሀገር ደህንነት ሚስጥር እንደዚህ የመጠበቅ በውስጡ የጋዜጠኝነት ሙያ ለክርስቲያኖቹ መጽሐፍ ቅዱስ እንደ ሙስሊሞቹ ቁርአን በውስጡ ቅዱስ ቃላት ያሉት ሙያ ነው እና ይህንን ሙያ ለመተግበር 2013 ዓመተ ምህረት ብዙ ተስፋዎች የሚታዩበት ዓመት ይመስለኛል። መልካም እንግዲህ 2013ን ጀምረናል እና የኢትዮጵያ ሚዲያ ኢንዱስትሪ በ2013 ምን ምን ነገሮችን የበለጠ ትኩረት ይስጥ? በጣም ጥሩ ጥያቄ ነው። የብዙ ሚዲያዎች ችግር በተለይ በዚህ በግሉ ዘርፍ የነበሩት በጋዜጦችና መጽሔቶች የሲኦል ህይወት ነው ያሳለፉት በ27 28 ዓመት እና በተለይ ህትመት ሚዲያው አሁንም ቀጥሏል። ቀጥሏል የሲኦል ህይወት ነው። ምንድነው የሲኦል ህይወት ነው ምለው የህትመት ዋጋው የወረቀት ዋጋው የቀለም ዋጋው ውድ በመሆኑ የኢትዮጵያ ጋዜጦች፣ መጽሔቶች አትራፊዎች አይደሉም። ከኪሳቸው የተደጉመ ነው ባለቤቶቹ ጋዜጦችን የሚያሳትሙት። 110 ሚሊዮን ህዝብ ላላት ኢትዮጵያ ትልቁ ኮፒ በግሉ የሚታተመው 5000 ኮፒ ነው። ስለዚህ ጋዜጦች፣ መጽሄቶች አሏት ማለት አይቻልም። ኢትዮጵያ የሏትም። እንዴት እናሳድጋቸው የሚል ነገር 2013 ዓ.ም መታሰብ አለበት። ኢትዮጵያውያን ማንበብ መቻል አለባቸው። እንዲያነቡ ጋዜጦች፣ መጽሄቶች በየ ክልሉ ወይም ክፍለ ሀገሩ መሄድ አለበት። በኢህአዴግ ዘመን እንደ ኮንትሮባንድ እቃ ከመኪና ላይ ጋዜጦችና መጽሔቶች ተጭነው ሲሄዱ ይያዝ ነበር፣ ይወርድ ነበር፣ አልፍ ነበር አንዳንድ ክልሎች እና አሁን ያላነበበ ትውልድ ምን ሊያደርግ እንደሚችል አይተነዋል። ሰውን የመግደል የመቁረጥ፣ ዩኒቨርሲቲ ውስጥ የገቡ ልጆቻችን እኮ እስከ ቅርብ ጊዜ በብሔረሰባቸው አማካኝነት በሚፈጠር ጸብ የ18 የ19 የ20 ዓመት ልጆች ይገዳደሉ ነበር። እጅግ አስከፊ ታሪክ ነው። ይሄም ባለማንበብ የመጣ ነው እና ያነበበ ትውልድ ድንጋይ አይወረውርም፣ አይገልም፣ ያስባል። አስቦ ነው ያደርገው። ስለዚህ የንባብ እንዲበለጽግ የጋዜጦች የመጽሔቶች፣ የመጽሐፍትም ቢሆን ጉዳዮች በጣም በጣም ድጋፍ ሊደረግላቸው ሰብሲዳይዝድ ተደርገው በተለይ የቀለም የምናምን ዋጋ ታክስድ ሳይሆን በነፃነት ሰው የማንበብ ራይት ሊከበር ይገባል እና እሱን መደረግ አለበት። በጣም በጣም የሞተ ዘርፍ ስለሆነ ማለት ነው እና ግን ጋዜጠኞቹ ሁልጊዜ በኢትዮጵያ ታሪክ ውስጥ በተለይ በዚህ በግሉ ዘርፍ ተሰማርተው ብዙ ዋጋ የከፈሉት የኢትዮጵያ ታሪክ ሲያስታውሳቸው ይኖራል። ትልቅ ትልቅ መስዋዕትነት ከፍለዋል ለዚች ሀገር። ሌላው በብሮድካስት በኩል ያለውም ጉዳይ ብሮድካስት ማለት ሬዲዮ እና ቴሌቪዥኖችን መንግስት፣ ለምሳሌ ብዙ መቶ ሚሊዮን ብሮችን ለማስታወቂያ እንደዚህ ይበጅታል እና እሱ የኔ ናቸው ለሚላቸው ለጋዜጦቹ አዲስ ዘመን፣ የኢትዮጵያ ኔራልድ፣ ለኢትዮጵያ ቴሌቪዥን፣ ለፋና፣ ለዋልታ፣ ለክልሎች እንደዚህ እንደዚህ የሚመርጣቸው ከግል የተወሰኑ ጋዜጦች አሉ። ለነሱ ነው የሚሰጠው። ግን ሁሉም በዚች ሀገር ላይ የራሱ የሆነ አሻራ ተደራሽነት ያለው ስለሆነ ሚዲያ ፌር በሆነ ዲስትሪቢሽን ወይም ስርዓት ባለው እንደየ ስርጭታቸው መጠን ጋዜጦቹ እንደየብዛታቸው መጠን ሬዲዮ ጣቢያዎቹና ቴሌቪዥን ጣቢያዎቹም እንደ ተደራሽነታቸው መጠን ሁሉም የየራሱ ድርሻ እንዲያገኝ ከሀገራችን በጀት ውስጥ ተቋዳሽ እንዲሆን መደረግ አለበት። እሱ በስፋት መሰራት አለበት። ሌላው ኢህአደግ ከፍተኛ ተጽዕኖ ያሳድር የነበረው ስፖንሰር የሚያደርጉ ተቋማት ከሚዲያው ጋር የመፈረጅ እና አንድ ሚዲያ በሚያቀርበው ዜና በሚያቀርበው ትንታኔ ፈርጀውና ስፖንሰር ያደረጉትን ተቋማት ከዛ ሚዲያ ጋር ፈርጆ በኋላ የማጥቃት በገቢዎች በምናም ይሄ ይቀጥል አይመስለኝም። ግን መታወቅ ስላለበት ነው። ግን ሰዎቹ ደግሞ ድርጅቶቹ በዛ መሳቀቅ ውስጥ ናቸው እስካሁን ያሉት። መንግስት ወጣ ብሎ ይሄን አናደርግም፣ ድሮ ይደረግ ነበረ፣ አሁን አናደርግም፣ በነፃነት በሚመስላችሁ አድርጎ ስሩ ማለት መቻል አለበት። ሚዲያዎች ደግሞ የራሳቸውን የውስጥ አደረጃጀት እንደገና መፈተሽ አለባቸው። ኢህአዴግ ሲፈጥራቸው ሚዲያዎችን ለዜና ለትንታኔ ጠንካራ ነገሮችን እንዲያቀርቡ እንዲዘግቡ ስላልነበረ ያ ተፈጥሯቸው በዚህም ዘመን እንዳይቀጥል ራሳቸውን መፈተሽ አለባቸው። ብሮድካስት ባለስልጣንም ከዚህ በኋላ ልክ ለሶስቱ ሬዲዮ ጣቢያዎች እንዳደረገው ባለሙያዎችን ታሳቢ ያደረጉ ፈቃዶች ከዚህ በኋላ የሚሰጡ ወይም ባለሀብቶች መኖር አለባቸው። ገንዘብ ስለሚያስፈልገው ኢንቨስትመንት ስለሚያስፈልገው፣ ግን ሙያው ሙያተኛ ይፈልጋል እና እሱ ላይ በጣም መሰራት አለበት። እነዚህ እነዚህ ከተሰሩ 2013 ዓ.ም እና ቀጣዩ 2014 የበለጠ ብሩህ እና የተሻለ ሀገር እንድና ያደርጋል ብዬ አስባለሁ። ሰለሞን፣ የአንተ ሀሳብ ምንድን ነው? 2013 ላይ የኢትዮጵያ ሚዲያ ኢንዱስትሪ ዘርፉ ምን ትኩረት ይስጥ? ምን ምን ነገሮችን ሲቀንስ፣ አሁን በኮሮና ምክንያት ኢኮኖሚውም ተዳክሟል። አብዛኞቹ የኢትዮጵያ መገናኛ ብዙኃን በሽያጭ መሰረት አድርገው ሊንቀሳቀሱ አይደሉም ራዘር በማስታወቂያ ላይ የተንጠለጠሉ ናቸው፣ ብዙዎቹ መገናኛ ብዙኃን እነዚህ ደግሞ ኢኮኖሚ ሲዳከም ገቢው ይቀንሳል። ስለዚህ የህልውና ጉዳይ ተግዳሮት ውስጥ ገብቶ እነዛን አሁን ህልውናቸውን ጠብቀው ያለውን ፕላትፎርም ለመቀጠል ሁሉ ብዙ መገናኛ ብዙሀን እስከ ሰባ በመቶ የሚደርሰውን ገቢያቸውን አጥተው እየታገሉ ጥናቶች ያሳያሉ። እና ትልቁ ነገር በተናጠል አንዳቸው ከአንዳቸው ጋር የመሸኳኮት በጥርጣሬ የመታየት እና አንዱን በጠላትነት የመፈረጅ ጉዳይ ወጥተው በጋራ ለዚህም ችግር መፍትሄ ለመቅረፍ እያደረጉ ያለው እንቅስቃሴ በበኩሌ በግሌ እጅግ በጣም ደስ ያለኝ ጅምር ነው። የጋራ ሴክተር ዋይድ የሆነ ሙያን መሰረት ያደረገ ማዕቀፍ ለመፍጠር በጋራ ቁጭ ብሎ መደራደር አንድ ነገር ነው። ከዛ ውጪ እንዳልኩት ኢኮኖሚው አስቸጋሪ ቢሆንባቸውም መገናኛ ብዙኃኑ ምን አይነት ባለሙያ ጊዜው የሚጠይቀውን ለተለያዩ ጉዳዮች ምን አይነት ባለሙያ ምን አይነት የሥነ ምግባር ደረጃን ያሟላ ምን አይነት ስልጠና የወሰደ ምን አይነት ልምድ ያለው ለሙያው ብቁ የሆነ አለ፣ እሱን የመመልመል ያሉትን ደግሞ የማብቃት በተለያዩ ጉዳዮች ላይ አደረጃጀታቸውን የማምጣት አሁን እንግዲህ በፌስቡክ፣ በኦንላይን ሚዲያ፣ በማህበራዊ ሚዲያ የተፈጠረውን ተጽዕኖ ፋክቶች እንዴት ቼክ ያደርጋል። ከፋክት ቼኪንግ አንጻር ግጭት የሚያባብሱ ጉዳዮችን አላግባብ ኃላፊነት እንዳይመጣበት ኮንፍሊክት ሴንስቲቭ ሪፖርቲንግ የመሳሰሉ አሁን ምርጫም እየመጣ ነው ከምርጫ ጋር በተገናኘ ምን አይነት የመረጃ ቋት ነው ሊኖረኝ የሚገባው በግ ህሌ እንዴት አድርግ ያደራጃለሁ እያንዳንዱ በሚዲያ ሀውስ ደረጃ በጋራ ደግሞ ምን አይነት ነገር ነው ልንገነባ የሚገባው ብለው እየሰሩ ያሉት ጉዳዮች አሉ። ከዓለም አቀፍና ከሀገር አቀፍ ድርጅት በዚህ ጉዳይ ላይ የሚዲያ ልማት ከሚሰሩ ተቋማት ጋር በትብብር ያንን የማድረግ ስለዚህ ጣቸውን የመፈተሽ በባለሙያም በተቋም አደረጃጀትም ደረጃ በአመራርም ደረጃ እንዴት አድርገን ራሳችንን እንፈትሽ፣ ምን ይጎለናል፣ ኦዲያንሱ ከሚፈልገው ወይም ደግሞ ፐብሊክ ኢንተረስት ጆርናሊዝም ከሚፈልገው አንጻር ምን ልናሟላ ይገባል ብለው እየጠየቁ ያሉበት ሁኔታም አስተውያለሁ። በሴክተርም ደረጃ በጋራ ያንን ጉዳይ አድርገው ከመንግስት ጋር መደራደርም እርስ በርሳቸውም አቋም ለመውሰድ እየሞከሩ ያሉበት፣ አንዳንድ ተቋማትም ይሄ ተገቢ ነው፣ ይሄ ተገቢ አይደለም ብለው የተፈጠሩ ጉዳዮች ላይ ሙያዊ የሆነ ትንተና እያቀረቡ ለዛ ጋዜጠኞቹ የተሻለ በጉዳዩ ላይ ግንዛቤ እንዲኖራቸው አስተዋጽኦ የሚፈጥሩ ወርክሾፖች የማዘጋጀት ብቻ ሳይሆን አቋማዊ የሆነ የማምጣት ዌብሳይቶቻቸውና ተቋማዊ አደረጃጆቻቸውን የበለጠ ተደራሽ ለማድረግ የጣሩ ያሉት በርካታ ነገሮች አሉ። እኔ ዘርፉ በሁለት ሺ አስራ ሶስት የተሻለ ነገር ይዞ ይመጣል ብዬ የማስበውን ነገሮች አምጥቷል። ከዛ ውጭ ግን ማድረግ የሌለባቸው ነገር እንግዲህ ነጻነት ገደብ አለው። ሀሳብን የመግለጽ ነጻነት፣ የፕሬስ ነጻነት እና የህግ ገደቡ ምን ድረስ ነው? የእኔ ነጻነት ምን ድረስ ነው የሚደርሰው? ማልሻገራቸው ነገሮች ምንድን ናቸው? የሚዲያ ዘርፍ ደግሞ በህግ ብቻ ሳይሆን ሙያውን መሰረት ያደረገ ግምገማም ሊደረግበት ይገባል። የኤቲክስ ብሪች የሙያ ደረጃዎችን አለማሟላት ከሪፖርቲንግ አንጻር እሱ የሙያ ዝንፈት ነው። በህግ ተጠያቂ ላይ ያደረገ ይችላል። ነገር ግን በባለሙያ፣ በአቻ ጓደኞች፣ በአቻ ባለሙያዎች እይታ እንዴት ነው የሚገመገመው? ያ ነገር ምን መደረግ አለበት የለበትም የሚሉትም ነገሮች ኢንሃውስ አንዳንድ ተቋማት እንግዲህ ትሬነርስ ቀጥረው እዛ ጉዳይ ላይ ኦምቡድስማን ፈጥረው ከተለያዩ ኦዲየንስ ከተለያዩ ተመልካች እና አውትፑቱን ከሚከታተሉ ሰዎች ቅሬታዎችን የማምጣት ስትራክቸር ፈጥረዋል። ስለዚህ የተሻለ መግባባት እንድንፈጥር በሙያው የሚጠበቅበት ነገር ምንድን ነው በሚለው ላይ ሌሎች ሀገሮች የደረሱበት አይነት ሴትልመንት እኛ ጋር የለም። አንዳንድ ሰዎች ከእውቀትም አንጻር ሙያውን ለሌላ ጉዳይ የመዋል ቴንደንሲው አለ። ስለዚህ እኔ ማድረግ የሌለበት ነገር የነጻነቱ ምን ጋ ገደብ እንዳለ እንደው በኢትዮጵያ ተጨባጭ ጉዳይ ሳይሆን ግሎባል የሆነ ዓለም አቀፍ የሆነ የምንግባባባቸው መስፈርቶች፣ መስፈሪያ ነገሮች ስላሉ እነሱን መሰረት አድርጎ የበለጠ በዛ ጉዳይ ላይ ሰከን ብሎ በኃላፊነት የመስራት እንጂ እያንዳንዷ የደረሰችንን ጥቆማ ሁሉ ከዚህ ቀደም መንግስት ያፍናልና አሁን ሳልታፈን ሁሉንም ነገር አደርሰዋለሁ ሳይሆን፣ የሚደርሱት የምናወጣቸው ነገሮች ምን ያስከትላሉ የሚለውንም ነገር ግንዛቤ ውስጥ የማስገባት። ስለዚህ የሙያና የሕግ ጥሰቶችን በአግባቡ ማወቅ ያኔ ጉን አክብረህ፣ የሙያ ደረጃዎችን አክብረህ የምትሰራ ከሆነ መንግስት አላግባብ ነጻነትን ገብቶ የማይገባውን ነገር እየወሰነ ከሆነ መንግስትን ለማሳጣትና ተጠያቂ ለማድረግ አቋምህ የበለጠ በአስተማማኝ ሁኔታ በሙሉ ራስ መተማመን መንግስት ተጠያቂ ለማድረግ የውስጥ የቤት ስራቻቸውንና ማለፍ የሌለባቸውን ነገሮች ላይ በጋራም ቢሆን በተናጠልም ቢሆን በዛ ላይ እየተሻለ ቢሰሩ ሁለት ሺ አስራ ሁለት ያስተማረን ትልቁ ነገር ነጻነቶች በጣም ከመጠን በላይ ተለጥጠው እንደውም እስከ ዛሬ ድረስ መንግስት መራሽ መንግስት በፈለገው መንገድ መገናኛ ብዙኃን ሳሽከረከራቸው የቆየውን ታሪካችንን አሁን ላይ ለእኔ ትልቁ ህመም እንደነበር ታውቃለህ። መንግስት ለምንድን ነው መገናኛ ብዙኃን እርምጃ የማይወስደው ብለው ሰዎች እስከ መጥራት ድረስ ስለ ሀሳብ ነጻነት ስለ ፕሬስ ነጻነት የሚሞግቱ ትልልቅ ባለሙያዎች ጭምር መንግስት ለምንድን ነው ጋዜጠኛ የማያስረው ለምንድን ነው ይሄን መገናኛ ብዙኃን የማይዘጋው ሲሉ ስለዚህ እነዚ አይነት በጣም ዘርፉንና ኦዲያንሱን የሚጎዳ እርምጃ ከመወሰዱ በፊት ምን ልናደርግ ይችላል የሚለውን ነገር በስፋት እንደገና ማሰብ መቻል አለብን። ስለዚህ ሁለትዮሽ ነው የሄድንበት ጉዞ። በአንድ አመት በሁለት አመት የሚቆጭ አይደለም። ስለዚህ እንደ ኢትዮጵያ አይነት ሽግግር ላይ ባሉ ሀገሮች ይሄ መንገራገጭ ለእኔ አልገረመኝም። መጠኑ ግን የሰዎችን ህይወት ንብረት እና ነጻነታቸውን በሚገፋ መንገድ ጉዳት እያስከተለ ሲመጣ ግን መደንገጡና ወደ አላስፈላጊ እርምጃ መሄድ ከሌላም አካል ይጠበቃል እና እነሱ ሳይመጡ ኃላፊነቶቻችንን በአግባቡ የተወጡ ነጻነቶቻቸውን ደግሞ በምንም መንገድ የሚከላከሉ መንግስትን ቢሆን አላስቀምስም የሚሉ መገናኛ ብዙኃን ባለሙያዎችን እና ተቋማቱን መፍጠር በዚህ አመት ብንጀምር ሂደቱ በረጅም ጊዜ ሂደት ነው። ወደዚህ ቅርቃር ውስጥ የገባው ዘርፉ። ስለዚህ ወጥቶም ደግሞ በሚፈለገው ደረጃ ለመጎልበት ከሌሎች ሀገሮችን ታሪክ እንደምንማረው ጊዜ ይወስዳል። ነገር ግን ቢያንስ ቢያንስ መሰረቱን የምንጥልበት አመት እንደሚሆን ግን ተስፋ አደርጋለሁ። ተወያዮቼ ጥበቡ በለጠ የአህዱ ቴሌቪዥንና ሬዲዮ ድርጅት ዋና ስራ አስኪያጅ፣ እንደዚሁም የሚዲያ ጉዳዮች የተለያዩ ጥናትና ምርምሮችን እየሰራ ያለ እንደዚሁም ሰለሞን ጎሹ በተለይ በሚዲያ ህጎች፣ በቅርቡ እየተከናወኑ ባሉ ሪፎርሞች ማለት ነው ዝግጅት ላይ ንቁ ተሳታፊና የሚዲያና ኮሚኒኬሽን ኤክስፐርት ከኤስቢኤስ አውስትራሊያ ጋራ ያለፈውን አመት የኢትዮጵያ ሚዲያ ያሳለፈውን ጉዳይና በ2 ደግሞ ትኩረት መስጠት ስለሚገባቸው ጉዳዮች አብረን ቆይታ ስላደረግን በኤስቢኤስ አውስትራሊያ ሬዲዮ አድማጮች ስም እጅግ አድርጌ አመሰግናለሁ። ክብረት ይስጠልኝ። እኔም እጅግ አድርጌ ነው አመሰግነው ለተሰጠኝ እድል ሁሉ። መልካም 2013 ዓም እንዲሆን ለመላው አድማጭ እመኛለሁ።